በትናንትናው ዕለት በአዲስ አበባ ዩኒቨርሲቲ ከሶስት ካምፓሶች የተውጣጡ በብዙ ቁጥሮች የሚገመቱ ተማሪዎች ሽሮ ሜዳ አካባቢ ወደሚገኙ አሜሪካ ኤምባሲ በማምራት እኛ ሽብርተኞች አይደለንም የኦሮሞን ሕዝብ መግደል አቁሙ የሚሉ መፈክሮችን በማሰማት ሲቃወሙ እንደነበር ሮይተርስ ዘግቧል። ተቃውሞውን ሲያሰሙ ከነበሩት መካከል አንዱ ተማሪ ለአሜሪካ ድምፅ አስተያየቱን ሲሰጥ ከተቃውሞ በኋላ ከሀምሳ በላይ ተማሪዎች መታሰራቸውን ተናግሯል። ጃለን የገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። ሮይተርስ የሰብአዊ መብት ተሟጋች ድርጅቶችንና መቀመጫቸውን ዩናይትድ ስቴትስ ያደረጉ ተቃዋሚዎችን በምንጭነት ጠቅሶ እስካሁን ከሁለት መቶ ሰው በላይ መገደሉን ዘግቧል። እስካሁን በመንግስት በኩል ይህን ቁጥር በተመለከተ ምንም የተባለ ነገር የለም ይላል ዘገባው። ይህን ግድያ የተቃወሙ ተማሪዎችም ተቃውሟቸውን ለማሰማት ሰልፍ መውጣታቸውን የጠቀሰው የሮይተርስ ዘገባ ያነጋገራቸው ተማሪዎች ተቃውሟቸው ሰላ ሰላማዊ መሆኑን ለማሳየት ነጭ ጨርቅ ይዘው እንደነበር ጠቅሷል። በሌላ በኩል ስሙን መግለጽ ያልፈለገ አንድ ተማሪ ለአሜሪካ ድምጽ እንደተናገረው ተማሪዎቹ ተቃውሟቸውን ለማሰማት ከአዲስ አበባ ዩኒቨርሲቲ አራት ኪሎ፣ አምስት ኪሎና ስድስት ኪሎ ካምፓስ በተለያየ አቅጣጫ ተቀጣጥረው ተቃውሟቸውን ሲያሰሙ እንደነበር ተናግሯል። በኦሮሚያ ውስጥ እየተደረገ ያለው ግድያ እንዲቆም መጠየቅ ዋና የተቃውሞ መነሻቸው እንደሆነ የገለጸው ተማሪ የሰልፉን ሰላማዊነት ለታጣቂዎች ለማሳየት ነ ጨርቅ ወደ ላይ ከፍ በማድረግ ለማሳየት ሞክረው እንደነበር ይናገራል። ሆኖም ግን ፖሊስ ሰልፉን በድብደባ እንደበተነው ይገልጻል። ከዚያም በርካታ ተማሪዎች በፖሊስ ቁጥጥር ስር ውለው ገሚሶቹ ጉለሌ ክፍለ ከተማ ስር ባለው ፖሊስ ጣቢያ መታሰራቸውን ይናገራል። ታስረው ያሉት ልጆች ከሃምሳ በላይ ይሆናሉ። ገሚሶቹን የት እንዳሰሯቸው አናውቅም፣ መረጃም የለንም። የአስራ ስምንት ተማሪዎች ስም በእጃችን ይገኛል። ገሚሶቹ በጉለሌ የፖሊስ ግቢ ውስጥ ታስረው ይገኛሉ። በእጄ ላይ ይገኛል ያለውን የአስራ ስምንት ተማሪዎች ስም ዝርዝር ያነበበልን ይኸው ተማሪ በታጣቂዎች ድብደባ ከተጎዱና ከተሰባበሩ ተማሪዎች መካከል የተወሰኑት በየዘመዶቻቸው ቤት በድብቅ ሕክምና እያገኙ የተወሰኑት ደግሞ ሆስፒታል በሕክምና ላይ እንደሚገኙ ገልጿል። እስካሁን የዩኒቨርስቲው መግቢያና መውጫ በታጣቂዎች ተገቦ እንደሚገኝ ይኸው ተማሪ ገልጿል። የተማሪዎች መታሰርን በተመለከተ እስካሁን ዩኒቨርስቲው ያለው ነገር የለም። ይህንኑ ሁኔታ ለማጣራት ወደ ጉለሌ ፖሊስ ደውለን ስልኩን ያነሱት ሰው ከኃላፊው ጋር እንደሚያገናኙን ከገለጹልንና ካገናኙን በኋላ ከየት እንደደወልን ገልጸን ስልኩ ተቋርጧል። ወዲያውኑ መልሰን ስንደውልም ስብሰባ ላይ መሆናቸው ተነግሮናል።